መኢአድ በውስጥ ቀውስ ግራቀኝ እየተላጋ ከዋናው ትግሎ አፈንግጦ በውስጥ ጉዳዮች ላይ ከተጠመደ ዓመታትን አስቆጠረም። ሰሞኑ አንደኛው ክንፍ ጠቅላላ ጉባኤ አካሂዶ ዶክተር በዛብህ ደምሴን ሊቀመንበር አድርጌ የቀድሞው ሊቀመንበር አቶ አበባው መሐሪን በስራ አስፈጻሚ አባልነት አካትቻለሁ በማለት ጋዜጣዊ መግለጫ ሰጥቷል። በአቶ ይርዳው ሽፈራው የሚመራው ቡድን አባላት ደግሞ አሁን ተመረጠን ያሉ ሰዎች ከፓርቲው ቀድሞውኑ የተባረሩትና ሕጋዊ መሰረት የሌላቸው ናቸው ሲሉ ይሞግታሉ። መናቆሩ ተካሮ ወደ ከፍተኛ ፍርድ ቤት አስራ አንደኛ ፍትሐብሔር ችሎት ልደታ ምድብ ደርሷል በአቶ ይርዳው የቀረበው ክስ የተሻሻለው የፖለቲካ ፓርቲዎች ምዝገባ አዋጅ ቁጥር 573 ዝባር 2000 ዓ ም መሠረት አድርጎ የቀረበ ሲሆን የጠየቀው ዳኝነትም ጥር 15 2008 ዓ ም ያደረግነውን የማዕከላዊ ምክር ቤት ስብሰባ ቃለ ጉባኤ የምርጫ ቦርድ እንዲያጸድቅልን ትዕዛዝ ይሰጥልን ለምርጫ ማስፈጸሚያ ከቦርዱ የተሰጠውን ወደ 488,000 ብር ገንዘብ ደግሞ የምርጫ ቦርድ ኦዲት እንዲያደርግ ትዕዛዝ እንዲሰጥልን፣ ሁለተኛ ተከሳሽ አቶ አበባው መሐሪ ደግሞ በጠቅላላ ጉባኤው ታግደው እያለ የፓርቲው አባላት ያልሆኑ ግለሰቦች በመሰብሰብ ፓርቲው እንዲፈርስ አድርጓልና ከዚህ ተግባራቸው እንዲታገዱ የሚል ነበረም። የምርጫ ቦርድ በነገረ ፈጅ በኩል በሰጠው መቃወሚያ የተሻሻለው የኢትዮጵያ ምርጫ ሕግ አዋጅ 532 ዕዝባር 1999 ዓ ም መሠረት ማንኛውም የፖለቲካ ድርጅት ቦርዱ የሚሰጠውን ውሳኔ በመቃወም ለጠቅላይ ፍርድ ቤት ማቅረብ እንደሚችል ይደነግጋል። ቅሬታው በይግባኝ መልኩ ለጠቅላይ ፍርድ ቤት መቅረብ ሲገባው ለከፍተኛ ፍርድ ቤት መቅረቡ አግባብነት የለውም። ፍርድ ቤቱ ይህን የማየት ስልጣን ስለሌለው ፋይሉ ዘግቶ ያሰናብተን ብሏል። በተጨማሪም ክሱ የቀረበው የይርጋ ጊዜው ካለፈበት በኋላ ስለሆነ በይርጋ ይዘጋ በማለት በጽሑፍ ምላሽ ሰጥቷል። ይሁንና ፍርድ ቤቱ ስልጣን የለውም የሚል ውድቅ ካደረገው በማለት በመኢአድ አባሉ ለቀረቡት ክሶች በማስረጃ ያልተደገፉ ክስ አቅራቢውም ሕጋዊ መሰረትና ውክልና የሌላቸው መሆኑን በዝርዝር አስረድቷል። ፍርድ ቤቱ ዛሬ ቀደም ብለው በጽሑፍ ያቀረቡትን በቃል አከራክሯቸዋል። የአቶ አበባው መሐሪ ወኪል ነኝ ብለው የቀረቡት ግን ውክልና ይዘው ስላልቀረቡ ፍርድ ቤቱ አልተቀበላቸውም። በክርክሩ ወቅት አቶ አበባው መሐሪ በአሁኑ ወቅት ከስልጣናቸው መውረዳቸውን ሲገለጽ በእሳቸው ላይ ተመስርቶ የነበረው ክስ እንዲቀር ተደርጓል። ፍርድ ቤቱ በጽሑፍና በቃል የቀረቡትን ሃሳቦችን መርምሮ ብይን ለመስጠት ለሰኔ 22 2008 ዓ ም ተለዋጭ ቀጠሮ ይዟል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።